ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ፣ በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል በሶስት አቅጣጫ ስለሆነ በጣም ተኩሶ ሲበረታ ሹፌሩ እንደምን ብሎ መኪናውን ወደ አንድ ገለበጠው ማለት ነው። በቅርቡ ወደ አዲስ አበባ በመጓዝ ላይ እያሉ ከተከፈተ ጥቃት ከተረፉ የአዲግራት ዩኒቨርሲቲ ተማሪዎች የተደረገ ቆይታ በምሽቱ ይደመጣል። ምክንያቱም አንድ መቶ ዓመት ሲሆን በብዙ ሰዎች የስራ ድምጽ ፈጥሯል። የመዝናኛ አማራጭ ነበረ። ደራሲና ጸሐፌ ተውኔት መዓዛ ወርቁ ነው። አሁን ደግሞ ይሰማናል። ስለ ቲያትር ስለ ተሰኘው የቲያትር ጥበብን ማነቃቂያና ዘመናዊ የኢትዮጵያ ቲያትርን ታሪክ ዘካሪ መርሃ ግብር በምሽቱ ታውጋናለች። እነዚህና ሌሎች ጉዳዮች የተካተቱበትን መርሃ ግብር ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ስመኝ ሸቆዬ ደግሞ አጫጭር የዓለም ዜናዎችን በመቀጠል ታሰማናለች። አመሰግናለሁ ሀብታሙ። በሰሜን እዝ የመከላከያ ሰራዊት ላይ እንዲሁም በማይካድራ ከተማ ከተፈጸመው ጥቃት ጋር በተያያዘ ተሳትፏላቸው በተባሉ የህወሀት ቡድን አባላት ላይ ክስን መሰረት መሆኑን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ፋና የአስቸኳይ ጊዜ አዋጅ መረጃ ማጣሪያውን ጠቅሶ እንደዘገበው ከጥቃቱ ጋር በተያያዘ ተሳትፏላቸው የተባሉ አካላትም በቀጣዮቹ ሳምንታት ፍርድ ቤት ቀርበው ክስ ይመሰረትባቸዋል የኢትዮጵያ ሰብአዊ መብቶች ኮሚሽን ከአለም አቀፍ የባለሙያዎች ቡድን ጋር በመሆን እያጣራ ባለው በአክሱም ከተማ ተፈጽሟል የተባሉ ፆታዊ ጥቃትና ተያያዥ ጉዳዮች ዙሪያም ፌዴራል ፖሊስና ጠቅላይ አቃቤ ህግም ተመሳሳይ ምርመራዎች እያደረጉ መሆኑን የፋና ዘገባ አመልክቷል የአርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ወንጀሎች ሁለተኛ ችሎት ፌዴራል ከፍተኛ ፍርድ ቤት በሦስት ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። ተከሳሽ ላምሮት ከማልን በነጻ አሰናብቷል። በሌላ ችሎት የነ አቶ ጀዋር መሐመድ የህክምና ውሳኔ ለምን እንዳልተፈጸመ ታስረው እንዲቀርቡና መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት ኃላፊ ውሳኔው ያልተከናወነው ከበላይ በመጣ ትዕዛዝ ነው ማለታቸውን ሙክታር ጀማል ያደረሰን ዘገባ አመልክቷል። በሜንማር የፖለቲካ ቀውስ አዲስ አቅጣጫ እየያዘ ነው። በመፈንቅለ መንግስት ስልጣን የጨበጠው የጦር ሰራዊቱ ደጋፊዎች ያንጎን ከተማ ላይ ተቃዋሚዎች ላይ ጥቃት ማድረሳቸው ተዘግቧል። በብዙ መቶዎች የሚቆጠሩ የጦር ሰራዊቱ ደጋፊዎች ዛሬ ከተማዋ መሀል ሰልፍ አድርገዋል። መንገድ ዳር የቆሙ ሰዎች ሆ ብለው ሲጮሁባቸው ቀስትና ድንጋይም ወርውረውባቸዋል። በማህበራዊ መገናኛ ላይ በተዘዋወረ ቪዲዮ አንደኛው የጦር ሰራዊቱ ደጋፊ አንድ ሰው ሲደበድብ እና ከደጋፊዎቹ መካከል ቢያንስ አንድ ሰው ጩቤ የያዘ እንደነበር አሳይቷል። የሚያንማር የጦር ሰራዊት የሀገሪቱን መሪ አውን ሳን ሱኪንና ሌሎቹንም የሲቪሉን መንግስት መሪዎች አስሮ የመንግስት ስልጣን ከያዘ ጀምሮ በየዕለቱ ተቃዋሚዎች ሰልፍ እየወጡ ሲሆን ከተቃውሞ ጋር በተያያዘ እስካሁን ቢያንስ የሶስት ሰው ሕይወት አልፏል። አድማጮች፣ ለሰዓት ያስኳቸው አጫጭር ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አስተያየትና ጥቆማችሁን በማኅበራዊ መገናኛዎቻችን በኩል እንድታደርሱን ይሁን። ወደ ቀዳሚው ዘገባ እናምራ። አዲግራት ዩኒቨርሲቲ ተማሪዎች የነበሩና በሰሜኑ ኢትዮጵያ ክፍል በተከሰተው የጸጥታ ችግር ምክንያት በመቀሌ ዩኒቨርሲቲ አሬድ ግቢ ትምህርታቸውን እንዲያጠናቅቁ የተደረጉ ወደ ሁለት ሺህ የሚጠጉ ተማሪዎች በተለያየ አውቶቡስ ወደ አዲስ አበባና ወደ ተለያዩ ከተሞች ወደሚገኙ ቤተሰቦቻቸው እንዲመለሱ በማድረግ ሂደት ውስጥ ሐሙስ ዕለት በአንድ መኪና ላይ ታጣቂዎች ባደረሱት ጥቃት ሁለት ሴትና አራት ወንዶች በአጠቃላይ ስድስት ተማሪዎች፣ የመኪናው ረዳትና ሁለት የፌዴራል ፖሊስ አባላት መገደላቸውን የአሜሪካ ድምፅ ያነጋግራቸው ከጥቃቱ የተረፉ ተማሪዎች ገልጸዋል። ተማሪዎቹ የአርሶ አደር ልብስና የትግራይ ሚሊሻ ልብስን የለበሱ ታጣቂዎች ጥቃት እንደሰነዘሩባቸው ገልጸዋል። በዚህ ጉዳይ ላይ ከህወሓትም ሆነ ከፌዴራል መንግስቱ ምንም የተገለጸ ነገር የለም። ጉዳዩ ይመለከተዋል የተባለውን የሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ በመደወል መረጃ ለማግኘት ያደረግነው ጥረትም አልተሳካም። የተማሪዎቹ ቃለ ምልልስ ተካቶበት የተሰናደውን ዘገባ ጽዮን ግርማ በመቀጠል ታሰማናለች። የአሜሪካ ድምፅ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ ሶስት የዩኒቨርሲቲው ተማሪዎች እንደተናገሩት ከዚህ ጥቃት ከተረፉት ሰላሳ አምስት ተማሪዎች መካከል ሰባቱን ቤተሰቦቻቸው እንደወሰዷቸው፣ ስምንቱ ጥቁር አንበሳ ሆስፒታል ተወስደው ክትትል እየተደረገላቸው እንደሆነና ሃያዎቹ ተማሪዎች ደግሞ በአዲስ አበባ አንድ ሆቴል ውስጥ ተቀምጠው ወደ የቤተሰቦቻቸው ለመሄድ እርዳታን እየጠበቁ እንደሚገኙ እንደሚያገኙ ይናገራሉ። የካቲት ስድስት ተመርቀው ጊዜያዊ የትምህርት ማስረጃቸው እስኪሰጣቸው በመጠባበቅ እስከ የካቲት አስር እዚያው ዩኒቨርስቲ ውስጥ እንደቆዩ አንድ ስሙ እንዲገለጽ ያልፈለገ ተማሪ የካቲት አስራ አንድ ሁለት ሺ አስራ ሶስት አመተ ምህረት ስለደረሰው ሁኔታ ሲናገር የአዲግራት የአክሱምና መቀሌ ዩኒቨርሲቲ ተማሪዎች በአንድ ላይ የተማሩ ስለነበር ትምህርታቸውን የጨረሱ የአዲግራት ተማሪዎች ቶሎ እንዲወጡ እንደተነገራቸው ይገልጻል ከዚያም ወደ አዲስ አበባ መንገድ ያስጀመራቸውን ሁኔታ ያስረዳል። መቀሌ ዩኒቨርስቲ መውጣት አለባችሁ የሚል ነገር አመጣና በቀን አስር ትኬት ቆረጥን ማለት ነው ወደ አዲስ አበባ ለመውጣት ትኬት ኮርተን ጠዋት ነው የተነሳ ነው እና ያው በምን እንደሆነ እና ግን ሁለት መኪና ውስጥ ሁለት ፌዴራል ፖሊሶች ነበሩ። እነትን ገባ ማለት ነው ሰላም ነው ብለን ነው እንደዚህ ነገር እየቆመናል ብለን አላሰብንም። ጉዞ ጀመረም ማለት ነው ወደ አዲስ አበ አዲ መስኖ የምትባል አካባቢ ላይ ስንደርስ ነው ሁለት መሳሪያ ያዙ ሰዎች ከፊት ለፊታችን መንገዱ ተዘግቷል ሲያስቆሙ ተመለከት ነው ማለት ነው። መኪናውም ወዲያው በፍጥረት ነው እና ፌዴራሎች ወጥተው ተኩስ እርስ በርስ የተጀመረው ማለት ነው እና አንዱ ፌዴራሉ ና አንዱ ፍለፊት የነበረ ሰውዬ ያው እርስ በራስ ሊመጡ ችለዋል። ከዚያም ከተራራው ላይ በተለያየ አቅጣጫ ወደ መኪናው መተኮስ ተጀመረ ይላል ይኸው ተማሪ። እና ግን ብዙ ናቸው ለካርተራራ ላይ በጣም ብዙ ሚኒሻዎች ነበሩ እና ቀጥታ ወደ መኪናውን ወደ ወደ መደርደር ነው ይመጡ በሶስት አቅጣጫ ስለሆነ በጣም ተኩሱ ሲበረታ ሹፌሩ እንደምን ብሎ መኪናውን ወደ አንድ ጠርታ ይዞ ገለበጠው ማለት ነው እና በአጋጣሚ ያው ስናይ መኪናው ወድቋል ረዳቱ ተመቷል ሹፌሩም በቃ ብቻ ያልሆነ ነገር ይታይ ነበር እዛ ቦታ ላይ አርባ አንድ ተማሪዎች ነበርን ያው እንደ አጋጣሚ ነው ስድስት ተማሪ ሲመጣ በጥይት ያው ህይወቱ አለፈ ማለት ነው እና ሁለት ፌዴራሉ ፖሊሶችም እነሱም ያው ልሙተዋል። አንድ ረዳቱም ያው የለም እና ሰባት ተማሪ ምናምን በጣም ከባድ ስቲል ነው መሳሪያው። ለሎጣላቸውም ከባድ ጉዳት ነው። ነገ ተብለን ማሁን ቁጥር የጠበቅን የለ ነው ማለት ነው። ሁለቱ በጣም የተጎዱትን እዛው ቤተሰቦቻቸው እዛው እኛ እናሳክማለን ብሎ ወስደዋቸዋል። አሁን የቀረ ነው ሀያ ስምንት ምናምን ተማሪ ያብሮናለ ማለት ነው። ተኩሱን ከፊት ለፊት የከፈቱት ሚሊሻዎች ማን እንደሆኑ ለማወቅ ችላቸዋል ማን እንደሆኑ ያው ማወቅ አይከብድም ነበረ ማለት ያው ልብሳቸውም እኛ እኔ፣ ከዚ በፊት በነገራችን ላይ መጀመሪያ እንደዚህ አይነት ነገር ትግራይ ክልል ሲጀመር ማለት ነው፣ እኔም የኤርትራ ከተሰደዱ ተማሪዎች አንዱ ነበርኩ። የሚለብሱት ምናምናም ነገር አቅናቅ ነበርና ያው ሚኒሻዎች ናቸው እዛ ቦታ ላይ የነበሩት ማለት ነው። ሴ ትግራይ ሚኒሻ ልብስ የለበሱ ማለት ነው። ይህ አብዛኛውን ጊዜ ሚኒሻዎች የሚለብሱት ልብስ ና አድግማሾቹ ያው ላይክ እንደ ገበሬ ነው የለበሱት የምን ሚሊሻ የትግራይ ክልል ሚኒሻ ሁላችንም እንደዛ በግን በኋላ ሁላችንም ተሰብስበን ወደ ተራራው ጫፍ ይዞ ወጥቶ ነበረ። ማን ይዟቸው ወጣው? በታጣቂዎቹ። እሺ ከዛ ነው ተራራው ጫፍ ወስደው ፈትሸው ምን ብለው ምን ብለው ከአንድን ካሉ በኋላ ያው ከዛ ነው በመኪና ጭኖ ይላቁም ማለት ነው፣ ፌዴራሎቹ ያልባር ወዳሉበት ቦታ ማለት ነው። ተራራው ጫፍ ላይ ምን አያችሁ? ያው ተራራው ጫፍ ላይ ያው ሰፈር ነው፣ አንድ ሰፈር ናት። እዛ አካባቢ ብዙ ቤቶች አሉ እዛ አካባቢ ማለት ነው። እና የሆነ ስብሰባ ምናምን የሚያደርጉበት ቦታ ይመስለኛል። ብዛት አላቸው፣ ብዛት አላቸው። አርባ ነው። ሌላዋ እንዲሁ በተመሳሳይ ስሟ እንዳይጠቀስ የጠየቀች ተማሪ አውቶቡስ ውስጥ ፊት ለፊት በኩል ተቀምጣ እንደነበር ትናገራለች። በዚህ ጥቃትም ቤቲ የተባለች ጓደኛዋ ከአጠገቧ ህይወቷ ማለፉን ገልጻልናለች። ከፊት ሶስተኛ ደረጃ ነበር። ሁለት ሰዎች ከፊት ነበሩ። ምን ልበልሽ ብቻ በጣም አስደነግጣሉ።

እና ከኋላ የነበሩ ሰዎች የመዋቸው አለ። ሌላው ሶስተኛው ተማሪ ከመቀሌ ዩኒቨርሲቲ ግቢ ከወጡ በኋላ ያጋጠማቸውን በስፋት ይተርካል። ጉዞ ጀመር ነው ከመቀሌ አንድ ሰዓት ተኩል እንደተጓዝን ሲዋን የምትባል ገጠር ነገር አለች። ገዋኒ ትንሽ ወርዳ እንደ አርባ ኪሎ ሜትር ርቀት ገዋኒ ሰላሳ ኪሎ ሜትር፣ አርባ ኪሎ ሜትር ርቀት ላይ አዲ መስ የምትባል በጣም ገጠር በረሃለች ገደር ና ተራራ ቦታል ወደማይጨውና አላማጣ መገንጠያ እሱ ላይ ከርቭ ላይ ስንታጠፍ ሁለት የታጠቁ ኃይሎች ሀይሎች ድንጋይ መንገዱን ገብተው ጠበቁ። ከእርድ ከኖር አላየም ናቸው እቅፍ እንዳለ ድንጋይ ተደርድሮ ቅይት ዘቅነው አስቆሙ መኪናው መኪናውን ባስቆሙበት ሰዓት ሁለት ፌዴራሎች ለምን እኛ ጋር እንደገቡ የምናውቀው ነገር ለማያጅበውን ይሁን ከበቀሌ ወደ አዲስ አበባ እየሄዱ ይሁን ምናውቀው ነገር የለም። ሁለት ፌዴራሎች አብረውናሉ መኪና ተማሪዎቻቸውን ብሎ ከተራራው ወርደው አስፓልት ላይ መተኮስ ጀመሩ። ሁሉም ተማሪ ተማሪ ነን ተማሪ ነን ተማሪ ነን በማለት በጨዋታ እንደዛ በምናሰማበት ሰዓት ሰሙን ተው፣ በቃ ውረዱ ውረዱ አሉ በትግርኛ ወረድን። የሞቱትም እዛው ትተናቸው ወረድን። የቆሰሉትም አንዳንድ ይዘን ናቸው ወጣል። የት ይዘውን እንደሆነ አናውቅም፣ ብቻ ተራራ ከዛ መኪናውን እዛው ትተን ወደ ተራራ ይዘውን፣ ዱቃችን፣ ዶኩመንታችን፣ ላፕቶፓችንና ሁሉም ነገር እዛው መኪና ላይ ውቅ እንዴት ይዛቸው ትወጣለህ? እናንተ ክፋት ነው ብለው ማለት ነው። ከዛ ያለውን ነገር እዞ በቃ የቆሰሉት አሉ ወደ ዘጠኝ ተማሪዎች እነሱ ደም እየፈሰሰባቸው ነው። እርዳታም የለም፣ ተራራ ላይ ነው ምንም ነገር ግን በዛ በጣም በቃ ተማሪ ያለቅሳል። በጣም ለቅሶ ነበር። በዛ ሰዓት ትላልቆቹ ምንሻ የታጠቁ ነበሩ። እነሱ በጣም አዘኑ። ወጣቱ በጣም ኃይል ላይ ነበር፣ ተቆጡ ነበር። ከዚያ አቅራቢያ ወዳለች ከተማ እንዲሄዱ መደረጉንም ይናገራል። የቆሰሩትን ይዘን በሁለት ወጣቶች ተላክን ወደ ከተማ። ከተማ እንደሄድም የሆናች ሱዚ ነበር በዛ ቀን በዛ ቀን ጥቃት የደረሰበት አይሱዚ ነበር። አንድ አላማጣ አይሱዚ ሹፌሩ ተመቶ አላማጣ ሆስፒታል ገብቶ መኪናውን ረዳቱ ነበር ሲጠብቅ የነበረው። ረዳቱን አዋርተው ውሰዷቸው ወደ ሆስፒታል ተባለ። ወደ ሆስፒታል በምንሄድበት ሰዓት ጥቃት ከደረሰበት አርባ ኪሎ ሜትር ላይ የሆነች በረሃ ላይ መከላከያዎች አሉ። ይህኛ መከላከያዎች የኢትዮጵያ መከላከያ ሰነቶ ቢግንት ሶስተኛ ሻለቃ የሚባለሉ እነሱ ጋር አይሱዚ ይዞ ሄዳ እነሱ ቸው ስላለፈው ተማሪዎች ረዳቱና የፌዴራል ፖሊሶቹ አስክሬን ሁኔታ ምንም እንደ የተናገሩ ሲሆን ከእነዚህ ተማሪዎች አንዱ ጋሻው ዳኛ የተባለው የአካውንቲንግ ተመራቂ ተማሪ እህት ስመኝ ዳኛው ደቡብ ክልል ጭኮ በተባለች ከተማ ነዋሪ ስትሆን ከመርዶ በስተቀር ያዩት ነገር እንደሌለ ትናገራለች። መንገድ ታግዷል፣ ግማሹ ሞቷል፣ ግማሹ ቆስለው ነው ምንናመታችን ወንድሞቼ ሲሄዱ ወንድሞቼ ሄዱ ሲጠይቁ ጓደኛ እኔ ሞተው በጥይት ከ ከመቱ በኋላ ራስ ራሰው አጋድለዋል። ትላንት ምሽት ከአዲስ አበባ ተመልሶ መርዶ ለቤተሰቦቹ ያረዳው አንተነህ ዳኘ የተባለው የሟች ወንድም ከጥቃቱ የተረፉትን ተማሪዎች አዲስ አበባ አግኝቶ የወንድሙን መሞት ከመስማቱ ውጪ አስክሬን እንዳላገኘ ገልጿል። ሰሚ ሰሚ ነው የሰማ ነው፣ በወሬ ወሬ ነው የሰማ ነው። በአካል ምንም ነገር አልተገኘም። እዛ እንግዲህ እስከ ቦታው ድረስ ባንሄድም አዲስ አበባ ያው ከዚያ የተረፉ ልጆች አዲስ አበባ ላይ ሆቴል ተይዘላቸው እንደነበሩ የዚህ አካባቢ ልጆች አሉ። ሌላ ተመራቂዎች እዛ የአክሱም ዩኒቨርሲቲ ተማሪዎች እና ከእነሱ ስልክ ምናምን ወስደን ሄድን። አዲስ አበባ እና ያው መርዶ ነሆኑ የመጀመሪያ መረጃ ነበር። ምክንያቱም ልጆች ራያ አላማጣና ቆቦ አካባቢ ማቃቸው ልጆች ነበሩ እና እነሱ ሆስፒታልም የሚሰሩ ስላሉ እነሱ መረጃ ሰጠኝ ነበር። ስድስት ሞተዋል። ያው ውስጥ ከተገደሉ በኋላ የኛ ሰው ነው የሚባለው ስሙ የሚያገኝ ሞተ ወንድሜ ነው። በኩል በመቀሌ ዩኒቨርሲቲ የተማሪዎች ፕሬዝዳንትና የአገር አቀፍ የተማሪዎች ህብረት ምክትል ፕሬዚዳንት አብርሃ ላይ አረፈ አይኔ ጥቃቱ በደረሰ እለት ከተማሪዎቹ የስልክ ጥሪ ሲደርሰው ለሳይንስና ቴክኖሎጂ ሚኒስቴርና ለሚመለከታቸው ኃላፊዎች ማሳወቁን ገልጿል። ጥቃቱን በተመለከተ በህወሓት በኩል ኃላፊነት ወስዶ ያወጣው መግለጫ የለም። ከፌዴራል መንግስቱም ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በመደወል መረጃ ለማግኘት ያደረግነው ጥረት አልተሳካም። ተማሪዎቹ ከ አንድ ቀን አዳር በኋላ እንደተወሰዱበት የተናገሩት የቆቦ ሆስፒታል ስራ አስኪያጅ አቶ ካሳሁን አዲሱ አርብ እለት የካቲት አስራ ሁለት ምሽት ሰላሳ አምስት ተማሪዎች ሆስፒታል ደርሰው ጉዳት የደረሰባቸው አስራ ሁለቱ ሕክምና እንደተደረገላቸው ለአሜሪካ ድምጽ ገልጸዋል። በጉዳዩ ላይ የትግራይ ክልል ጊዜያዊ አስተዳደር ምላሽ እንዲሰጠን ያደረግ ነው ሙከራ አልተሳካም። ነገር ግን ባለፈው ሳምንት ጊዜያዊ አስተዳደሩ ባወጣው መግለጫ ክልሉ እንዳይረጋጋ ለማድረግ የተበታተኑ የህወሓት ኃይሎች መኖራቸውን ጠቅሶ ሕብረተሰቡ ከነዚህ ኃይሎች ራ ራሱን እንዲያርቅ ምክረ ሀሳብ ለግሶ ነበር። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ኢትዮጵያ ውስጥ ዘመናዊ ቲያትር የተጀመረበት መቶኛ ዓመት ሊከበር መሆኑ ተበስረዋል። ከጥቂት ወራት በፊት ስለ ቲያትር ያገባናል ባሉ 11 የቲያትር ባለሙያዎች የተመሠረተው ስለ ቲያትር የተሰኘው ቡድን ከኢትዮጵያ የቲያትር ማኅበር ጋር በመተባበር ዓመቱን በሙሉ የሚዘልቅና በሀገሪቱ እየተዳከመ የመጣውን የቲያትር ሙያ የሚያነቃቁ መርሃ ግብሮችን ማቀዱን ይፋ አድርጓል። የደንገረመው ከቡድኑ መስራቾች መካከል አንዷ ከሆነችው ደራሲና ጸሐፌ ተውኔት መዓዛ ወርቁ ጋር ቆይታ አድርጋለች። ስለ ጥበብ፣ ስለ ቲያትር ያገባኛል ይመለከተኛል ያሉ ሰዎች ስብስብ ነው። ስለ ቲያትር የተሰኘው ስብስብ የሚሰሩ ቲያትሮች ከከተማ ወጥተው ክፍለ ሀገር መሄድ ሲያቅታቸው ከቀን ወደ ቀን የቲያትር ተመልካች ቁጥር እየቀነሰ ወንበሮቹ ሲራቆቱ በከተማዋ ያሉ የቲያትር መድረኮች በእድሳት ሰበብ ተዘግተው ከዓመት በላይ ሲሻገሩና በመዲናዋ አዲስ አበባ ሶስት ቲያትሮች ብቻ መድረክ ላይ ሲቀሩ አረ፣ ይሄ ነገር በዛ፣ ወዴት እየሄድን ነው ስንል በመጠየቅ ተሰባሰብን፣ ትላለች የዛሬ እንግዳዬ ደራሲና ጸሐፊ ተውኔት ማዕዛ ወርቁ። ለረዥም ጊዜ የተለያዩ የስራ ዘርፎች ተቋርጦ ነበረ። በተለይ በኮቪድ አስራ ዘጠኝ ምክንያት አዋጅም ስለነበረ ተቋርጦ ነበር ብዙ ስራዎች እና አዋጁ ግድስ ርቆ ከተነሳ በኋላ ብዙ የሙያ ዘርፎች ስራ ሲጀምሩ ቲያትር ግን ቶሎ አልጀመረም ነበረ። ከዛ በኋላ ምንድን ነው ምክንያቱ ያልተጀመረው የሚል ጥያቄ በባለሙያዎች መካከል መጣ። በተለይ ብዙ ጊዜ ይመለከተናል፣ ያሳስበናል ለምንል ቲያትር ላይ የምናወራ የምንታወቅ፣ አብረን የሰራ ሰዎች እዚህ ላይ ስናወራ እንዲራ የሆነ ነገር ማድረግ አለብን ለምንድን በተለይቱ ክልከላም ወይም ደግሞ ችግር ሲመጣ ስለ ጫማ የሚደረግበት እንደማይከፈተው ጥያቄ ነበር የተነሳው። ቴሌቪዥን ለትያትር ስራ ከጀመረ በኋላ ደግሞ ስናይ ቲያትር ቤቶች በስራ ላይ አይደሉም፣ ድሳት ላይ ናቸው። እና ከተማው ላይ ያለን የቲያትር እንቅስቃሴ ከጊዜ ወደ ጊዜ ስናየው የማሳያ ቦታዎችም እየቀነሱ ነው። የሚታዩ ትርኢቶች ብዛትም እየቀነሰ ነው። ቲያትር ላይ የሚሳተፉ ባለሙያዎችም በሙያውን እየለቀቁ በሌላ ሙያ ላይ እየተሰማሩ ነው ያለ እና ምንድነው ይህ ችግር እና ቲያትር ነው ተማር ብዙዎቻችን እዚህ ሙያ ላይ ያለ ነው የምናውቀው ስራ ነው። አሁን ላይ የተለያየ ስራ እየሰራን ላለነው ነገር መሰረታችን፣ እውቀታችንን መነሻችንም ትያትር ነው እና ሙያው ሲዳከም ባለቤት እንደሌለው ዳር ቆመን ማየት የለብንም። የሆነ መፍትሄ እንፈልግ። በጣም ውስብስብ ተደራራቢ ችግሮች እንዳሉበት ይታወቃል፣ ብለ ግን ከማነቃቃት እንጀምር መነቃቃት አለበት የሚል ሀሳብ ነው የተነሳው። ስንነሳ አስራ አንድ ሰዎች ነበሩ እንደ አጋጣሚ ደግሞ ምን ጥሩ ሆኖ ተገኝቶ በዚህ አመት ሁለት ሺ አስራ ሶስት የኢትዮጵያ ቲያተር መቶኛ መቶ ይሞላል ማለትም የኢትዮጵያ አውሮፓዊ ቅርጽ ያለው የኢትዮጵያ ቲያተር መቶ አመት የሆነዋል በአስራ ዘጠኝ አስራ ሶስት ነው የመጀመሪያው በትንን ተክለ ሐዋርያት ተክለ ማርያም የተጻፈ ቲያትር ለተመልካች የቀረበው። ስለዚህ ስ ድን ያመልጠና አይገባም በተለይ ቲያትር አንድ መቶ ዓመት ሲሆን ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ። ሰዎችን በተለይ ህዝባችንን ደግሞ በስነ ልቦናን በመንፈስን አንድ ያረጋ፣ ያስተባበረ፣ ያነቃቃስ ያስተማረ ሙያ ነው። የብዙ ሰዎች ትዝታ ነው። ይጠቅማል፣ ይጠቅሟልም። ስለዚህ በዚህ ሁኔታ በተለይ እኛ ዘመን ላይ ተጋክ ቢቀር አይገባውም። ቁጭት፣ ከቁጭት የመነጨ እንቅስቃሴ ነው ጀመር ነው ይሄ በቁጭት የተጀመረ እንቅስቃሴ ታዲያ ከኢትዮጵያ የቲያትር ባለሙያዎች ማህበር ጋር በመተባበር አመቱን ሙሉ የሚዘልቅና የኢትዮጵያ ዘመናዊ ቲያትር ጅማሮን መቶኛ አመት በማክበር ጥበቡን ለማነቃቃት ማቀዱንም አብስሯል። እዚህ አሁን በኢትዮጵያ ቲያትር ባለሙያዎች ማህበር ስር ሆነል ደህንን አባላቶች ነው እንቅስቃሴ ጀመርን ና የተለያዩ ቁዶች በዚያ መስለ መስራት ያቀድ ናቸው ስራዎች የምንቅስቃሴዎች ይህን ዓመት በተለይ ስለ ቲያትር እንዲወራ ሰዎች ቲያትር የሚጽፉ ካሉ እንዲጽፉ፣ የተለያዩ አማራጮች እንዲፈልጉ ያሉ ቲያትር ቤቶች ሳይኖሩም እንኳን ቲያትርን የትም ቦታ መስራት ይቻላል ና የትም ቦታ ላይ መስራት እንዲችል ማሰብ እንዲችል እንዲፈሩ ማበረታታት፣ ማነቃቀፍ፣ መደጋገፍ በተለይ ደግሞ ሙያተኞችም አንድ ላይ ተሰባስበን ችግሩን መፍታት አለብን። አሁን እሱ የጀመር ነው እኛ ልንሰራ ካሰብናቸው እቅዶች ማለት በዚህ ጊዜ የዳበሩ ናቸው። ወደፊትም እምንጨምረው የምናዳብረው ነገር እንደተጠበቀ ሆኖ በዚህ ዓመት ውስጥ በተለይ የቲያትር መተኛ ዓመቱ በሆነበት ዓመት ውስጥ ስለ ቲያትር የሚወራባቸው ዝግጅቶች ማዘጋጀት ማቅረብ ነው። ከነዚያ ውስጥ አንዱ ለምሳሌ ሚዲያ ባለሙያዎች ስልጠና አንዱ ነው። ይህንን የሚያሰብንበት ምክንያት ምንድን ነው? ትያትሩን እንዲዳከም በተለይ አሁን ያለበት ደረጃ እንዲደርስ ብዙ አስተዋጽኦ ወይም ብዙ ውስብስብ ችግሮች ቢኖሩ ከነዚህ ውስጥ አንዱ ሚዲያ ላይ ያለን አዘጋገብም መታገዙም ወይም ደግሞ ችግር ቢኖር ችግሩ እንዲፈታ ግራቀኝ ላይ ያተኮረ ዘገባ አለመደረጉም አንዱ ምክንያት ነው ብለን እናምናለን። ከዛም በተጨማሪ ደግሞ ይሄን እንቅስቃሴ ስናደርግ ደግሞ ሚዲያውን እንደ አንድ አጋራችን ማሰብ እና መያዝ እንፈልጋለን። ምክንያቱም ለረጅም ጊዜ የሚደንቅ መፍትሄ የመፈለግ መንገድ ስለሆነ የጀመርነው የሚዲያ ባለሙያዎች ደግሞ እኛ አጋር ነው እንዲያግዙን እንፈልጋለን። ስለዚህ የሚዲያ ባለሙያዎች ስለሚያስፈልጉ በነሱ የጀመርነው የመጀመሪያ ዝግጅታችን እሱ ነው። ከዛ በኋላ ደግሞ የዚህ ዝግጅት ማስጀመሪያ የሚሆን ምሽት አለን። በባለሙያዎች መካከል የሚደረግ መፍትሄ የመፈለግ ምክክር አለን። እንደ ወርክሾፕ እና ስብሰባም አለን። ያው ቴያትርነተኛነት ደግሞ ቲያትር ሳይታዩ ወይም ትሬቶች ሳይቀርቡ ስለማይሆን በቅ ደረጃ ላይ መቶ ቲያትሮች የሚቀርቡበት ፌስቲቫልን ማስበናል። በዘተኛ ዓመት ታሪክ ውስጥ ደግሞ ጉልህ ጉልህ የሆኑ ታሪኮች ደግሞ በህክመት ዶክመንት ተደርገው እንዲቀመጡ መረጃ የማሰባሰብን ስራ እየተሰራ ነው። እሱን የማሳተም ሐሳብ አለ። አንጋፋ ባለሙያዎቻችንን በተለይ ቲያትርን ሳይቋረጥ እስከዛ ድረስ ይዘውት ለመጡ አንጋፋ ባለሙያዎች ደግሞ እውቅናና ምስጋና የማቅረብ ምሽትና እግረ መንገዳችንንም ታሪክን በምስልና በድምፅ ቀርጾ ማቆየትም ሀሳብ አለን። ከዛ ደግሞ የመጀመሪያው ቲያትር ዛሬዎች ኮሜዲያ መሳለቂያ የሚባለው ቲያትር የቀረበበት ቀን ዳግሜ ግጅግ የመጡና መቱን መዝጊያ ዝግጅት እናደርጋለን። እነዚህ ሁሉ እንቅስቃሴዎች ታዲያ አዲስ አበባ ላይ ብቻ ተገድበው እንዳይቀሩ ጥረት የማድረግ የማድረግና ክልሎችንም እንዲሁም ዩኒቨርሲቲዎችንም የማሳተፍ ሀሳብ እንዳለ ደራሲና ጸሐፌ ተውኔት መአዛ ወርቁ ታስረዳለች። በዚህ ዓመቱ በርካታ ተማሪዎች እየተመረቁ ወዳሉ በቲያተር ትንችግሩ ምንድነው መስሪያ ምቹ ሁኔታ ደግሞ የለም። ስለዚህ በተለይ የክልል ዩኒቨርሲቲ ጥሪ የሚያቀረብንላቸዋሉ በፊት በነገራችን ላይ በጣም ሰፊ እንቅስቃሴ ይደረግ የነበረው በክልሎች ነበረ። በማ ከበባ እንዲሁም ቲያትር ደግሞ ከቦታ ቦታ እየተንቀሳቀሰ አሁን ያ እንቅስቃሴ በአጠቃላይ የለም። ቲያትር ከከተማ ወደ ከተማ የተዘዋወረ አይደለም። ምናልባት ሀገሪቱ ሁኔታ ጋር የተገናኘ ሊሆን ይችላል። ፊልሞች የሚሄዱ ነበር፣ እነሱም ተቋርጠዋል። ስለዚህ እሱም የሚኖረን ትሬት ደግሞ ሀገር አቀፍ ነው ዲስ ላይ ጎላ ብሎ ስለነበረ ነው እንጂ የምናወራ የኢትዮጵያ ስምንት ክልሎች ያሉ እንቅስቃሴዎችን ይመለከታል። እንዲሁም በተለያዩ ቋንቋ የሚሰሩ ካሉ ወይም እንዲሰሩ በማድረግም አንዱን ማነቃቃት ማለት ይሄ ነው። በተለያዩ ቋንቋ እንዲሰራ፣ በተለያዩ ቦታ እንዲሰራ እና ኢትዮጵያ ውስጥ ሰፊ እንቅስቃሴ እንዲኖራል በተጨማሪም መገናኛ ብዙሃን ለቲያትር መነቃቃት የራሳቸውን ሚና እንዲጫወቱም ጥሪ ተደርጎላቸዋል። ግን የእኛ እንቅስቃሴ በዚ ዓመቱን በማክበር ብቻ አይቋረጥም። የቲያትር ችግሮችን በተለይ ከባለሙያዎች ጋር በምናደረገው ምክክር የምንደርስባቸውን ችግሮች ለመፍታት በጋራ የምንተባበርባቸው ስራዎችን ወደፊት እንቀጥላለን ብለን ነው የምናስበው። ዘላቂ የሆነ መፍትሄ የሚያስፈልገው ስለሆነ ማለት ነው። ሚዲያዎች ቲያትር አሁን ላይ ያለበትን ሁኔታ እንዲረጉት ነው የምንፈልገው። ልክ እኛ እየተዳከመናቁትም እየቀመሰ መምጣቱ እንዳሳስበን እነሱም እንዳሳስባቸው ሲዘግቡ በማበርታት በማጠንከር ወይም ደግሞ የተደረገች መታ ሰራ ካለች እሱም በማጋዝ እንዴት አብረው እንሰራለን ነው። በእርግጥ ለሚዲያ አቅጣጫ ፈች ሙያ የራሱ ዲስፕሊን አሉ አደለ። እዚህን ዘግብልን ማለት ወይም ደግሞ የኛ የህዝብ ግንኙነት ሆኑ ማለት አንችልም። ነገር ግን በአዘጋገባቸው ደግሞ ሚዛናዊ እንዲሆኑ በጣም የተዳከመ ነገር ሲታገኙ ብዙ ጉላ ስሳሳሪ ስበት የበለጥ አደለ የሚጠፋ መፍትሄውም ከእነሱ የመጠየቅ ነገር ነው። የጋራ ምክክር ማለት ይቻላል። ኢትዮጵያ የቲያትር ባለሙያዎች ማህበር የኢትዮጵያ ዘመናዊ ቲያትርን መቶኛ አመትን ለመዘከር ከወዲሁ ማህበራዊ መገናኛ ብዙሃኖችን በመጠቀም ከቲያትር ጋር የተያያዙ ፎቶግራፎችን መጽሐፍቶችን እንዲሁም ትዝታዎችን ማጋራት ጀምሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በሚሊዮኖች የሚቆጠሩ ተጠቃሚዎች ያሏቸውን ግዙፍ የአሜሪካ የቴክኖሎጂ ካምፓኒዎችን በጥልቀት ለመፈተሽና ቁጥጥር ለማድረግ የሚደረገው ጥረት ተጠናክሮ ቀጥሏል። በዚህ ዙሪያ የአሜሪካን ድምፅ ዘጋቢ ሚሼል ኩነን ያጠናቀረችውን ዘገባ ስመኝ ሸቆየ ታሰማናለች። በፈረንጆቹ አቆጣጠር ጥር ስድስት በአሜሪካ ምክር ቤት ላይ የደረሰውን ጥቃት ተከትሎ ግዙፎቹ የቴክኖሎጂ ኩባንያዎች ያላቸውን አቅም የመፈተሹ ፍላጎት እንዳዲስ አይሏል። ምክንያቱ ደግሞ ተቃዋሚዎቹ ድርጊታቸውን ለማቀድ ማህበራዊ ሚዲያዎችን እንደተጠቀሙ መዘገቡ ነው። ያን ተከትሎ ፌስቡክ ፌስቡክና ትዊተር የቀድሞውን ፕሬዚዳንት ዶናልድ ትራምፕና ሌሎችን ከማህበራዊ ገጾቻቸው ላይ ሲያሰናብቷቸው እንደ ጉግል አማዞንና አፕል የመሳሰሉት ደግሞ የትራምፕ ደጋፊዎች በብዛት የሚጠቀሙትን ፓርለር የተሰኘ የማህበራዊ ትስስር መተግበሪያ አውጥተዋል። ከአሜሪካ ድምፅ ጋር በስካይፕ ቆይታ ያደረጉት የሚችጋን ዩኒቨርሲቲ መምህር ጄሪ ዳቪስ እንደሚሉት የእነዚህ ቴክኖሎጂ ኩባንያዎች አቅም በጥልቀት መፈተሽ አለበት። በዋናነት ጉልበታቸው የሚመነጨው ልክ እንደ በረኛ ማዕከል ላይ ሆነው የሁሉም ነገር መተላለፊያ መሆናቸው ላይ ነው። ጠለቅ ብለን መመርመር የምንፈልገውም እሱን ነው። ግዙፎቹን የቴክኖሎጂ ኩባንያዎች በጥልቀት የመመርመር ጉዳይ አዲስ ሐሳብ አይደለም። ለምሳሌ በአሁኑ ሰዓት ጉግል፣ ፌስቡክ እና አማዞን ገበያ አጠቃሎ ለመያዝ በመሞከር ጉዳይ ምርመራ እየተደረገባቸው ሲሆን የኩባንያዎቹ ባለቤቶችና አመራሮች በተለያየ ጊዜ በአሜሪካ ምክር ቤት እየቀረቡ ቃላቸውን እንዲሰጡ ይደረጋሉ። እነዚህ የቴክኖሎጂ ኩባንያዎች ከሚፈለገው በላይ ኃያል መሆናቸው ልክ አለመሆኑ ላይ ብዙዎች ቢስማሙም፣ ልዩነቱ ምን መደረግ አለበት በሚለው ላይ ነው። ኩባንያዎቹ መዝጋት ከተጠቃሚዎቻቸው ላይ የሚሰበስቡትን መረጃ መገደብና ተጠቃሚዎቻቸው ግላዊ መረጃቸው ሲጣስ እንዲከሱ ማድረግ ወይስ በማህበራዊ ሚዲያዎች ላይ ለሚተላለፉ ሐሰተኛ መረጃዎች ተቋማቱን ተጠያቂ የሚያደርግ ሕግ ማውጣት? እነዚህ ጥያቄዎች መልስ እንዳላገኙ በፌዴራል ጉዳዮች የኤሌክትሮኒክስ ድንበር የለሽ ፋውንዴሽን ዳይሬክተር የሆኑት ኢንዲያ ማክኔ ያስረዳሉ። ሪፐብሊካኖች ባህልን የሚያጠፋ አድርገው ስለሚያዩትና ኩባንያዎቹ ሆነ ብለው ከቀኝ አክራሪዎች ወገን የሚነሱ ሀሳቦችን በመቆጣጠር ሳንሱር ያደርጋሉ ብለው ስለሚያስቡ ይበሳጫሉ። ዴሞክራቶችን የሚያሳስባቸው ደግሞ እነዚህ ማህበራዊ ሚዲያዎች በበቂ ሁኔታ ሳንሱር አለማድረጋቸውና ከሚገባው በላይ የጥላቻ ንግግሮችና ዛቻዎች እንዲንሸራሸሩ መፍቀዳቸው ነው። የሐሰተኛ መረጃዎች ስርጭትን በተመለከተ ሁለቱም ወገኖች ችግር መሆኑን ቢቀበሉም በተለይ በነጻነት የመናገርን መብት በሰፊው የሚያጎናጽፍ ህገ መንግስት ባላት አሜሪካ ያንን የሚያስቆም ህግ ማውጣት አስቸጋሪ ነው ይላሉ ማክኔ። የሐሰተኛ መረጃን ህገ ወጥ አድርጎ ነገር ግን ምጸታዊ ንግግሮችን አስቂ መጣጥፎችን፣ ኮሜዲዎችን፣ ትችቶችንና የመገናኛው ኢንዱስትሪ የሚጠበቅባቸውን በግነት የሚሰሩ ስራዎችን የሚጠብቅ ህግ እንዴት ተደርጎ ሊወጣ ይችላል? እነዚህ ሁሉ በፖለቲካ ውስጥ አስፈላጊ የመወያያና የመነጋገሪያ መድረኮች ናቸው። ብሩኪንግ በተሰኘው ተቋም የፈጠራት ቴክኖሎጂ ማዕከል ዳይሬክተር የሆኑት ኒኮል ተርነር ሊን ጨምሮ ጉዳዩን የሚከታተሉ ባለሙያዎች እንደሚሉት በአሁኑ ሰዓት የሚያስፈልገው ግዙፎቹ የቴክኖሎጂ ኩባንያዎች ያላቸውን ኃይል የበለጠ ለመረዳት እንደ አዲስ ቴክኖሎጂው ማህበረሰቡን እንዴት እንደሚከፋፍልና አንድ እንደሚያደርግ መረዳት ነው። ህጉ ምን መምሰል አለበት? ተገቢው አሰራርስ ምን አይነት ነው? እና የህብረተሰቡን ደህንነት እንዴት ነው መጠበቅ ያለብን? በሚሉት ጉዳዮች ላይ ብሔራዊ ንግግር ያስፈልጋል። ይሄ ቁልፍ ጉዳይ ነው። በዓለም ዙሪያ የሚገኙ በርካታ የማህበራዊ ሚዲያ ተጠቃሚዎች እና መንግስታት የቴክኖሎጂ ኩባንያዎች የመረጃ ማስተላለፊያ ሆነው ሊኖራቸው በሚገባው ጉልበት ዙሪያ በመጪዎቹ ወራት ክርክሮችን ያደርጋሉ። በሚሼል ኩዊኒን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስዩን በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር መልካም ምሽት